ኢትዮጵያ የተማረኩ ሰባት ወታደሮችንና አንድ ሲቪል ገድላብኛለች ሲል የሱዳን ጦር ትላንት ያሰማውን ክስ ወታደሮቻችን በአካባቢው አልነበሩም ሲል ነው የኢትዮጵያ መከላከያ ሚኒስቴር ያስተባበረው ያስተባበለው። የተፈጠረውን ሁኔታም የውጭ ጉዳይ ሚኒስትሩ አሳዛኝ ብሎታል። ለመከላከያ ሚኒስቴር ቃል አቀባይ ኮሎኔል ጌትነት አዳነ ዛሬ ለጋዜጠኞች በሰጡት መግለጫ የኢትዮጵያን ግዛት ዘልቆ ገብቷል ያሉትን የሱዳን ኃይል ከአካባቢው ሚሊሻ ጋር መጋጨቱንም ጠቅሰዋል። በሌላ በኩል ደግሞ የሱዳን ታጣቂዎች በአብድራፊ እና በምዕራብ አርማጭሆ በኩል ከትናንት ጠዋት ጀምሮ የከባድ መሳሪያ ተኩስ እንደከፈቱ ዛሬ ለአሜሪካ ድምፅ የተናገሩት የምዕራብ ጎንደር ዞን አስተዳዳሪ አቶ ቢሰጥ ወርቁ ባለፈው ሳምንት በነበረው ግጭት ከሁለቱም ወገኖች ሕይወት መጥፋቱን አመልክተዋል። ከተገደሉት መካከል ከሱዳናውያኑ ጋር አብረው ተሰልፈዋል ያሏቸውን እና የህወሓት ታጣቂዎች እንደሆኑ የጠቀሟቸው መኖሯቸውንም ቢናገሩ ህወሓት ዛሬ ባወጣው መግለጫ ግን ውንጀላውን በብርቱ አስተባብረዋል። አስቴር ምስጋና ነች የተከታተለችው። እነሆ የኢትዮጵያ ወታደሮች የያዟቸውን ሰባት ሱዳናውያን ወታደሮችና አንድ ሲቪል የምርኮኛ አያያዝን በሚጥስ ሁኔታ ገድለዋል ሲል የሱዳን ጦር ትናንት ያወጣውን መግለጫ ተከትሎ የኢትዮጵያ የውጭ ጉዳይ ሚኒስቴር ትናንትናውኑ ባወጣው መግለጫ የተፈጠረው ሁኔታ አሳዛኝ መሆኑን ቢገልጽም ለግጭቱ ግን ተጠያቂ ያደረገው የሱዳንን ወገን ነው። የኢትዮጵያ የመከላከያ ሚኒስቴር ቃል አቀባይ ኮሎኔል ጌትነት አዳነ ዛሬ በሰጡት ጋዜጣዊ መግለጫ የሱዳን ጦር ውስጣዊ ችግሮች ባጋጠሙ ቁጥር በተለያየ በተለያየ ጊዜ ትንኮሳዎችን ሲያደርግ ቆይቷል ሲሉ ከሰዋል። ሰሞኑንም የሱዳን ታጣቂዎች የኢትዮጵያን ድንበር ጥሰው እንደገቡና ከአካባቢው ሚሊሻ ታጣቂዎች ጋር መጋጨታቸውንና በተኩስ ልውውጡ ከሁለቱም ወገን ሕይወት መጥፋቱን አመልክተዋል። ይሁን እንጂ በወቅቱ የኢትዮጵያ መከላከያ ሰራዊት በአካባቢው እንዳልነበረና ወደ ውጊያ እንዲገባም ትዕዛዝ እንዳልተሰጠው ኮሎኔል ጌትነት ጠቁመው ማጣራት የሚፈልግ አካል ካለ በሩ ክፍት ነው ብለዋል። ያለፈውን ሳምንት ግጭት ተከትሎ የሱዳን ጦር ተጨማሪ እንቅስቃሴ እያደረገ እንደሆነ ዛሬ ለአሜሪካ ድምጽ የተናገሩት የምዕራብ ጎንደር ዞን ዋና አስተዳዳሪ አቶ ቢሰጥ ወርቄ ታጣቂዎቹ ከትናንት ሰኞ ጠዋት ጀምሮ በአዋሳኝ የድንበር አካባቢዎች የከባድ መሳሪያ ተኩስ መክፈታቸውን ገልጸዋል። በሀያ ቋት ሁለት ሰዓት ተኩል አካባቢ ጀምሮ በእነዚህ በምንጎራበትባቸው አካባቢ አቦ አወጤ ግላለኋ ከሚባለው ደለሎ ቁጥር ስድስት እና አምስት በሚባሉ አካባቢዎች ላይ ከርቀት በመሆን ከፍተኛ የከባድ መሳሪያ ድብደባ በማድረግ ላይ ነው ያሉት ይሄ እኛ ትክክል እንዳልሆነ እያስገነዘብን ነው ያሉ። በአካባቢው ማህበረሰብ የሱዳን የሚኖሩ አጎራባቸው አካባቢ የሚኖሩ ማህበረሰቦች ጋር እየተገናኘን ትክክል እንዳልሆነ እየገለጽንላቸው ነው። ሁኖም ግን ያው ድብደባውን ቀጥለዋል። ማለት በከባድ መሳሪያ ነው ያስተሻግረው ያስወነጨፉ ያሉ። እስካሁን ድረስ ድብደባው እንደቀጠለ ነው ወይስ? በዛሬ በቁጥር አምስት ደለሎ ቁጥር አምስት ወደሚባለው አካባቢ ወደ ሁለት ጊዜ አስወንጭፈዋል። ሌላው አካባቢ ላይ ቁሟል። አስራ አምስት አካባቢ ላይ ባለፈው ሳምንት ከገቡበት ድንበር አራት ወይም አምስት ተጨማሪ ኪሎ ሜትሮች ዘልቀው ገብተዋል ያሏቸው የሱዳን ታጣቂዎች በኢትዮጵያ ወገን ካሉ ሚሊሻ ታጣቂዎች ጋር መታኮሳቸውንና ከሁለቱም ወገን ቁጥሩ በውል ያልታወቀ ህይወት መጥፋቱን አቶ ቢሰጥ ገልጸዋል። አስተዳዳሪው አክለው ከሱዳናውያኑ ጎን ተሰልፈው የነበሩና የተገደሉ የህወሓት ታጣቂዎች ነበሩ ብለዋል። ባለፈ በአስራ አምስት የሱዳንና የህወሓት ታጣቂ ቡድኖች ድንበራችን ዘልቀው በመግባት ከአካባቢው ከሚያርሱ ታጣቂዎች ጋር ግጭት ፈጥረው እንደነበር ይታወቃል። አካባቢ ሚኒሻ አራሾች ማለት ነው። እዚህ አካባቢ ኖርማል እርሻ ማሳቸው እያለሙ እያለ ነው መጥተው የገጠሟቸው። በዚህ ግጭትም የሰው ህይወት ጠፍቷል። ከሁለቱም ወገን ነው ህይወት የጠፋው። ከሱዳን ታጣቂ ቡድን እና የህወሓትም አብሮ ተቀላቅለው ተገኝተዋል። አብረ በየት በኩል ነው ይሄ የሆነው? ባልደራፊ ምድረገነት ወደ ሚባለው በአብረሃጅራው ሂደሽ ወደ ምድረገነት ስደርሽ፣ ወደ አንግርብ ስደርሽ፣ ወደ ግራ ታጥፎ ወደ ጓንግ መስመር ማለት ነው፣ ወደ ሱዳን ደንበር። ሁለተኛ በምዕራብ አርማጭሆ አቦጢ አካባቢ የሚገኘው እና ሴራ አሴራ እንደሚበላው አካባቢ ቀን እስከ ቀኑ አስር ሰዓት ድረስ ድብደባ ሲያካሂዱ ነው የዋሉት። ምን ያህል ኪሎ ሜትር ነበር ጥሰው የገቡት? ከዚህ በፊት ከያዙት አምስት አራት ኪሎ ሜትር መጥተው ነው። የኢትዮጵያ የውጭ ጉዳይ ሚኒስትር በትናንት መግለጫውም ሁኔታው የተፈጠረው የሱዳን መደበኛ ወታደሮች ሽብርተኛ ሲል ከጠራው ከህወሓት ረዝራዦች ጋር ሆነው የኢትዮጵያን ድንበር ጥሰው ከገቡ በኋላ በኢትዮጵያ መሬት ላይ ነው ብለዋል። ትግራይ ክልልን እያስተዳደሩ ያሉት ባለስልጣናት ዛሬ ባወጡት መግለጫ የተሰነዘሩባቸውን ክሶች አስተባብለዋል። በኢትዮጵያ የውጭ ጉዳይ ሚኒስቴር ለወጣው መግለጫ ምላሽ የሰጠው የህወሓት መግለጫ በአንድ በኩል ግጭቱ የተከሰተው የሱዳን ጦር ከህወሓት ታጣቂዎች ጋር በመሆን ድንበር ጥሶ ጥቃት በመፈጸሙ እንደሆነ እያመላከተ፣ በሌላ በኩል ደግሞ ማጣራት እንደሚደረግ ቃል ይገባል ሲል ተችቶ ውንጀላዎቹ የተቀናበሩ የውሸት ክሶች ናቸው ብሏል። የህወሓት መግለጫ አክሎም ይህ ደግሞ መንግስት ለሰላም ያለው ቁርጠኝነት እውነተኛ እንዳልሆነ ያመላክታል ሲል ከሷል። ግጭቱ የተፈጠረባቸው ለማ አካባቢዎች በሺህ ዘጠኝ መቶዎቹ መጀመሪያ አካባቢ ተከልሏል በሚሉት መሰረት የሱዳን ግዛት መሆናቸውን የሚናገሩት የሱዳን ባለስልጣናት ሰሞኑን የተፈጠረውን ሁኔታ በቸልታ እንደማያልፉትና የአጸፋ እርምጃ እንደሚወስዱ በትናንትናው መግለጫቸው ዝተዋል። የኢትዮጵያ የውጭ ጉዳይ ሚኒስትርም ተከትሎ ባወጣው መግለጫ ኢትዮጵያ ችግሮችን በወዳጃዊ መንገድ ለመፍታት በቁርጠኝነቷ እንደምትገፋ ጠቁሞ ካርቱም ወደ ተባባስ አቅጣጫ እንዳታመራና ሁ ሁኔታውን እንድታረግብ ጠይቋል። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር።